ኢትዮጵያ ድሬዳዋን ጨምሮ በስድስት ክልሎች የሚገኙ አብቶ አደሮችና አርሶ አደሮች የበረሃን በጣ በቀጥታና በተዘዋዋሪ ባደረሰባቸው ጉዳት ሳቢያ አንድ ሚሊዮን ሰዎች የአስቸኳይ ምግብ እርዳታ እንደሚያስፈልጋቸው የተባበሩት መንግሥታት የምግብና እርሻ ድርጅት ፋው አስታወቀ። የኢትዮጵያ አጽዋት ጥበቃ ድርጅት በበኩሉ ጉዳት መድረሱንና የድጋፉንም አስፈላጊነት ተስማምቶ ቁጥሩ ላይ ግን ቅሬታ አለን ይላል። ከፋውና ከእጽዋት ጥበቃ ባለሙያዎችን ያነጋገረችው ጽዮን ግርማ ተከታዩን አጠናል ተጠናክራለች። በኢትዮጵያ የተዛመተው የአንበጣ መንጋ ባደረሰው በኢትዮጵያ የተዛመተው የአንበጣ መንጋ ባደረሰው ጉዳት በአሁኑ ሰዓት አንድ ሚሊዮን የሚጠጉ ሰዎች አስቸኳይ የምግብ እርዳታ ፈላጊ አድርጓቸዋል ይላል የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ትላንት ባወጣው መግለጫ ይህን ቁጥር በቦታ ከፍሎ ሲተነትነውም፣ በሶማሌ ክልል 390 ሺህ ሰዎች፣ በኦሮሚያ ክልልና በድሬዳዋ 360 ሺህ ሰዎች፣ በአፋር 100 ሺህ፣ በአማራ ክልል 72 ሺህ፣ በትግራይ 43 ሺህ እንዲሁም በደቡብ ክልል 13,000 ሰዎች የአንበጣ መንጋ በቀጥታና በተዘዋዋሪ ባደረሰባቸው ጉዳት አስቸኳይ የምግብ እርዳታ ያስፈልጋቸዋል ተብሏል። የአንበጣ መንጋ በግለሰቦች ላይ በቀጥታ የሚያደርሰውን ጉዳት በተመለከተ በድርጅቱ አጥኒ ቡድን ተጠንቶ የተሰናዳውን ሪፖርት ያስረዱን በፋኦ የነፍሳትና ተባይ ተመራማሪ ዶክተር ባየህ ሙላት አርሶ አደሮቹ ተጎጂ የሆኑት ሰብላቸው በቀጥታ በአንበጣ መንጋ በመበላቱ ብቻ አይደለም ይላሉ። አንበጣ በአጠቃላይ ይህን ሰብል በላ፣ ይህን እንደዚህ ያደረገ ብቻ የሚባል ሳይሆን ኢኮሎጂካል ዲዛስተር ነው የሚያመጣው። እና እሱ የደረሰባቸው አካባቢዎች ሁሉ ያገኘውን ነገር ሁሉ ይበላል። የሰብል አምራቾች አካባቢ በሰብል ላይ ከፍተኛ ጉዳት የደረሰባቸው ሁኔታዎች አሉ። ጉዳቱ ደግሞ ዳይሬክትሊ በአንበጣ ብቻ ሳይሆን ገበሬዎቹ ከድንጋጤ የተነሳ የደረሰ ግን ያጋማቸው በእርጥበት የተነሳ በሻጋታ የጠፋ በጣም ብዙ ሰብላል ማሽላ በተለይ ስለዚህ ይሄ አሁን ወዲ ፉድ ኢንሴኪር የሆነ ማህበረሰብ አለ። በተጨማሪም እንስሳት በማርባት የሚተዳደረው ማህበረሰብ በሚገኝበት አካባቢ ከፍተኛ የሆነ የአንበጣ መራቢያዎች በመኖራቸው በአካባቢው የሚገኙትን ጠቃሚ እጽዋቶች በማጥቃት ተጎጂ አድርጓቸዋል ይላሉ ዶክተር ባየ። የተለያዩ ኢምፖርታንት እጽዋቶች አሉ ለከብት የሚሆኑ ለግመል የሚሆኑ ጨዋቶች አሉ። እነዚህም ሁሉ ነው የሚበላው አንበጣ። እነዚህ በሚጠፉበት ጊዜ ማህበረሰቡ አብዛኛው አንበጣ እንቁላል የሚፈለፍልበት አካባቢ ያለው አርብቶ አደሮቻችን በሚኖሩባቸው ቆላማ ቦታዎች አካባቢ ነው እና በእነዚህ አካባቢ ውስጥ ያለ የእንስሳት ማሰማሪያ ቦታዎች ሁሉ ለአንበጣ መራቢያ የተመቻቹ ስለነበሩ ብዙ ጥቃቶች ማስተማሪያ ቦታ ውስጥ የደረሰውን ጉዳት ሙሉ በሙሉ አናቀውም። ምክንያቱም እዛ ውስጥ ያሉትን እጽዋቶች ለከብት የሚጠቅሙት፣ ለፍየል የሚጠቅሙት፣ ለግመል የሚጠቅሙት፣ ለዱር የእንስሳት ሳል የሚበሉት የሚጠቅሙት ለይጠን ኢንቬንቶራይዝ አርገን ስለማናቃቸው፣ ወይም ይህቺ ግሪን በቃ አይ ችግር የለም ግሪን ሆነዋል ከብቶች የሚበሉት ያዙ ብሎ እንላለን። ግን አይደለም፣ ያ ጥናት የሚፈልግ ነው እና ከዚህ ጋር ተያይዞ ፍየሎች ሲቸገሩ ታይተዋል። የሚበሉት አተው ግመሎችም ብራውዝ የሚያደርጓቸው እጽዋቶች አላንዶቹ ተበልጠባቸዋል። በአንድ በሌላ በኩል በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክተር አቶ ዘብዲዮ ሰላቶ የአንበጣ መንጋውን ለመቆጣጠርና ለመከታተል በሚደረገው ጥረት ከፍተኛ ስራ እየተሰራ መሆኑን ገልጸው በተለይ በአሁኑ ሰዓት በደቡብ ኦሮሚያና በደቡብ ብሄር ብሄረሰቦችና ህዝቦች ክልል ኮንሶና ደቡብ ኦሞ ዞኖች በሚገኙ ዘጠኝ ወረዳዎች ውስጥ አዲስ እየተፈለፈሉ የሚገኙ የአንበጣ መንጋዎች ሁኔታውን አስቸጋሪ እንዳደረገው ይናገራሉ። በዚህም የተነሳ በአርብቶ አደሮችና በአርሶ አደሮች እጽዋትና የእርሻ ሰብል መጎዳቱን እንዲሁም ምርቱ ሳይደርስ ቀድሞ በመሰብሰቡ ጉዳት መድረሱን ገልጸው ቁጥሩን በተመለከተ ግን ሪፖርቱ ከመውጣቱ በፊት ገና መተማመን ላይ አልደረስንም ነበር ይላሉ። ምክንያቱም ቁጭ ብለን ቁጥሩን መተማመን ስለነበረብን ነው። ቁጥሩን ነው አይደለም የሚለውን ያልወሰድኩት። ግን ይሄ አሁን በቀጥታ ከአንበጣ ጋር ተያይዞ ማሽላ ፓርቲኩላርሊ ማሽላ ላይ የደረሰ መጠነኛ ጉዳት አለ። ከማሽላ ቀጥታ በአንበጣ ምክንያት ከደረሰ ጉዳት ባሻገር ደግሞ ከአንበጣ ስጋት አኳያ የሰበሰቡ አርሶ አደሮች አሉ። ምስራቅ ምራብ አደረገም አሉ። በሜን ደቡብ ወሎም ኦሮሞ ብሔረሰብ ዞንም አካባቢ አሉ። ግን ቁጥሩ ላይ በደንብ መረዳትም ካለባቸው በደንብ ተለይቶ ክልል፣ ዞን፣ ወረዳ ኢንቮልቭ አድርጎ የተጎዳም ሰው ካለ ሳይዝ ዘለን ነው መደገፍ ያለበት። የተጋነነ ቁጥርም የተኳሰ ቁጥርም መፈጠት የለበትም ከምል ማስተያያ ነው። ቁጥሩ ላይ ያልመጣሁት እንጂ ፋክቱ ትክክል ነው። ስለዚህ የሚደገፉበት ሁኔታ አለ። እነዚህ አርሶ አደሮች አዎ፣ የሚደገፉበት ሁኔታ እንግዲህ አሁን ጥናቱ የአደጋ ስራ አመራር ኮሚሽንም፣ እንደዚህም የተለያዩ መንግስታዊ ያልሆኑ እነዚህ በድጋፍ ላይ የተሰማሩ መንግስታዊ ያልሆኑ ድርጅቶችም አሉ። እነዚህ እንግዲህ የየራሳቸውን ድርሻ ይወስዳሉ ብለን እናስባለን። የፋኦ ተመራማሪ ዶክተር ባየስ በአሁኑ ሰዓት በደቡብ ኦሞ አካባቢ ያለው ሁኔታ አስፈላጊው ጥናት በሚገባ ተሰርቶ አለመጠናቀቁን ገልጸው የዚህ ጥናት ውጤት ከተጨመረ አሐዙን ከፍ ሊያደርገው ይችላል ይላሉ። በሌላ በኩል የግብርና ሚኒስቴር የአንበጣ መንጋውን ለመከላከል የሚያደርገውን ጥረት ያደንቃሉ። በሶስት ወቅቶች እርጥበትን አረንጓዴ ተክሎችንና የንፋስ አቅጣጫን ተከትሎ የሚራባው አንበጣ ጠንካራ የመንግስት አስተዳደር ከሌለባቸው ከየመንና ከሶማሊያ ተነስተው ኢትዮጵያን ተጎጂ እንዳደረጓት ይናገራሉ ከሱማሌም የተፈለፈሉ ከየመንም የተሻገረ ይመጣል ወደኛ ስለዚህ መምጣቱ ናቹራል የመምጣቱ እብዘተ መጠኑ ነው ዋናው ከፍተኛ ቁጥር ያለው ሲመጣ ማኔጅብል ላይሆን ይችላል የሚያመልጥ ይኖራል ገብቶ ሊራባ ሚችል ይኖራል ገብቶ የሚራባው ቁጥሩ ይጨምርና ክራይስቱን ያባብሰዋል ማለት ነው ስለዚህ ያለ ሆኖ ግን ሊመጣው መጠኑ በሚበዛ የተባበሩት መንግስታት የምግብ የምግብና የእርሻ ድርጅት ፋኦ በአሁኑ ሰዓት በዚህ መንጋ በቀጥታ ተጎጂ የሆኑ አንድ ሚሊዮን ኢትዮጵያውያን የኮሮና ቫይረስ ስርጭትን ለመከላከል ከሚደረገው የቅድመ ጥንቃቄ መመሪያዎች ጋር በቂ ምግብ ያለማግኘታቸው ሲጨመርበት ለከፋ ጉዳት ሊደርሱ ስለሚችሉ የምግብ እርዳታ ሊደረግላቸው ይገባል ብሏል። ለአሜሪካ ድምጽ ጽዮን ገርባ ከሲልቨር ስፕሪንግ ሜሪላንድ